እንደምናምሽታችሁልኛል! የተከበራችሁ አድማጮች፣ በትላንቱ የሼቭሮን ሂውስተን ማራቶንና አራምኮ ሂውስተን ግማሽ ማራቶን የኢትዮጵያ አትሌቶች ከፍተኛ ድል ተቀዳጅተዋል። በእግር ኳሱ ስፖርት ዜና የ2016 የአፍሪካ ዋንጫ ውድድር ተጀምሯል። የየምድቡ ውጤት ደርሶናል። ወደ አውሮፓም እንዘልቃለን። አብራችሁን አምሹ። የአራምኮ ሂውስተን ግማሽ ማራቶኑን ዜና አላስቀድም። ሜሪ ዋሴራ በሴቶቹ የግማሽ ማራቶን በአሜሪካ ምድር ፈጣኑን ጊዜ አስመዝግባ ነው ያሸነፈችው። በዚህ የኮርሱን ሬኮርድ በ66 ደቂቃ ከ29 ሴኮንድ አሻሽ ላይ ያሸነፈችበት ፍጥነትም በዓለም ደረጃዋን ወደ ዘጠነኛ አድርሶላታል። 45 ሺህ ዶላርም ተሸልማለች። ሌላይቱ የኬንያ ሯጭ ሲንቲያ ሊሞ ሁለተኛ። ያለፈው ዓመት የዓለም ማራቶን ሻምፒዮኗ ማሬ ዲባባ ከኢትዮጵያ ሦስተኛ። በወንዶቹ ግማሽ ማራቶን ሂውስተን ላይ ትላንት ሦስተኛውን ፈጣን ጊዜ በማስመዝገብ በ60 ከ37 በአንደኝነት ያጠናቀቀው ሌሊሳ ዴሲሳ ነው። ሞስነት ገረመው በ60 ከ45 ሁለተኛ። በሼቭሮን ሂውስተን ትልቁ ማራቶን ከአንደኛ እስከ ሦስተኛ ተከታትለው በመግባት ያሸነፉት ደግሞ የኢትዮጵያ አትሌቶች ናቸው። ጌሞ ቡርቃ አንደኛ 2 ሰዓት 10 ደቂቃ ከ54 ሴኮንድ ትላንት በተከታታይ ለስምንተኛ ጊዜ መሆኑ ነው የኢትዮጵያ አትሌቶች ሂውስተን ላይ ድል ሲቀዳጁ። ግርማይ ገብሩ ሁለተኛ፣ የወቅቱ ሻምፒዮና ብርሃኑ ገደፋ ሶስተኛ። በሴቶቹ ትልቁ ማራቶን በ2 ሰዓት 26 ደቂቃ ከ07 ሴኮንድ በመግባት ያሸነፈችው ኢትዮጵያዊቷ ብሩክታይት ደገፋ ናት። በዚህም የኢትዮጵያውያኑ ድል በተከታታይ ለአስረኛ ጊዜ አድርሶታል። ወይት ማን ሁለተኛ፣ ሴቻሌ ዳልሳ ከኢትዮጵያ ሦስተኛው። ማራቶኑ በዚሁ ላብቃው። ለእግር ኳሱ ስፖርት ዜና ገዛኸኝ ጽዮን መስቀል ከአዲስ አበባ። መቀጠል ትችላለህ ገዛኸኝ። አመሰግናለሁ ሰለሞን። የሁለት ሺህ አስራ ስድስት የአፍሪካ ሀገራት ቻን አፍሪካ እግር ኳስ ዋንጫ በሩዋንዳ አስተናጋጅነት ከትላንት ወዲያ ቅዳሜ ተጀምሯል። ከምድብ አንድ የአስተናጋጅ ሀገር ሩዋንዳና የአይቨሪኮስት ብሔራዊ ቡድኖች የመክፈቻ ጨዋታውን አድርገው ሩዋንዳ አንድ ለባዶ በማሸነፍ ሙሉ ነጥብ አግኝታ ምድብ ይመርታለች። በዚሁ ምድብ ሞሮኮና ጋቦን ተጫውተው ባዶ ለባዶ አንዳንድ ነጥብ ተጋርተዋል። የኢትዮጵያ ብሔራዊ ቡድን ዋሊያዎቹ በተደለደሉበት ምድብ ሁለት ትናንት በቅድሚያ የተጫወቱት የዲሞክራቲክ ኮንጎና የኢትዮጵያ ብሔራዊ ቡድኖች ናቸው። ኮንጎ ዲሞክራቲክ አንድ ለባዶ ካሳረፈ በኋላ በሁለተኛው የጨዋታ ጊዜም ይበልጥ ተጭኖ በመጫወት ሁለት አክሎ ሶስት ለባዶ አሸንፏል። ትናንት የኢትዮጵያን ብሔራዊ ቡድን ከዲሞክራቲክ ኮንጎ ጋር ያሳየውን እንቅስቃሴ የተመለከተ ቀጣይ ተጋጣሚዎቹን ካሜሩንና አንጎላን ረቶ ከምድቡ ያልፋል ብሎ መገመትም አስቸጋሪ ነው። አሰልጣኙ ዮሐንስ ሳህሌ ከስፍራው በሰጡት መግለጫ ተጫዋቾቹ የተሰጣቸውን የጨዋታ ስልት ተግባራዊ ባለማድረጋቸውና ተጋጣሚያቸውንም አክብደው በመመልከታቸው ሊሸነፉ ችለዋል ማለታቸው ተዘግቧል። በዚሁ ምድብ ያሉት ካሜሩንና አንጎላ ቀጥለው የተጫወቱ ሲሆን ካሜሩን በጠባብ ውጤት አንጎላን አንድ ለባዶ አሸንፏል። ጨዋታው በየቀኑ የሚካሄድ ሲሆን የዛሬው ጨዋታ ሁለት ግጥሚያ የምድብ ሶስት ስራ ነው። አስራ ስድስት ቡድኖች በአራት ምድብ ተደልድለው የሚፋለሙበት አራተኛው የቻን አፍሪካ ዋንጫ ከእያንዳንዱ ምድብ የተሻለ ነጥብ የሚያስመዘግቡት ሁለት ቡድኖች ወደ ቀጣይ ማጣሪያ ሲሸጋገሩ ስምንት ወዳቂ ቡድኖች ደግሞ ወደ ሀገራቸው ይመለሳሉ ማለት ነው። ውድድሩ ጥር ሀያ ዘጠኝ ይጠናቀቃል። ሌላው ባሳለፍነው ሳምንት ሐሙስ እለት በአዲስ አበባ ስታዲዮን የቅዱስ ጊዮርጊስና የኬንያው እግር ኳስ ክለብ ጎር ማህያ የወዳጅነት ጨዋታ አድርገዋል። የሁለቱ ቡድኖች የሐሙስ ጨዋታቸው በእለቱ በጣለው ከባድ ዝናብ በመቋረጡ በማግስቱ ተደግሟል። በውጤቱም መደበኛውን የጨዋታ ጊዜ አንድ አቻ በማጠናቀቃቸው የተሸናነሱት በተሰጠ የመለያ ምት ነው። ቅዱስ ጊዮርጊሶች ከአምስቱ አንድ በመሳት ግብ ጠባቂ ነው ያዳነው። እንግዲያው ጎር ማህያ ደግሞ አምስቱንም ከመረብ በማገናኘት በአጠቃላይ ስድስት ለአምስት ውጤት የተዘጋጀውን ዋንጫ ተሸላሚ ለመሆን በቅቷል። ወደ አውሮፓ የውስጥ ሊግ ውድድሮች ስንሸጋገር በተወዳጁ የእንግሊዝ ፕሪሚየር ሊግ አንገት ለአንገት በሆነ መልክ ፉክክሩ ተጠዋጥፎ ቀጥሏል። የፕሪምየር ሊጉ የሳምንቱ ታላቅ ጨዋታ የማንቸስተር ዩናይትድ እና ሊቨርፑል እንደተጠበቀው በሁለቱም በኩል የተመጣጠነ ፉክክር አሳይተው ማንቸስተር ዩናይትድ አንድ ለባዶ አሸንፏል። ሌላው አርሴናል ከሜዳው ውጭ ከስቶክ ሲቲ ጋር ያደረገው ጨዋታ ያለምንም ግብ ተጠናቆ እኩል አንዳንድ ነጥብ ተጋርተዋል። አርሴናል የማግባት እድል አግኝቶ እንዳልተጠቀመበት አሰልጣኙ አርሴን ዘንገር ገልጸዋል። ስቶክ ሲቲዎች ሀይል የተቀላቀልበት አጫዋት በመምረጣቸው አንዳንድ ጊዜም የጦር ሜዳ አስመስለውታል ሲሉም ተችተዋል። ሌሎች ጨዋታችን ተካሂደዋል። የደረጃ ሰንጠረዥን አርሴናል እና ሌስተር ሲቲ በኩል አርባ አራት ነጥብ ይኖራሉ። አርሴናል አስራ ስድስት ምጭ ጎል ሲኖረው ሌስተር ሲቲ አስራ ሶስት የአርሴናል ብልጫ የሶስት ጎል ነው ለማለት ይቻላል። ማንቸስተር ሲቲና የቶተንሃም ሆትስፐር በአርባ ሶስት ና በሰላሳ ዘጠኝ ነጥብ ሶስተኛና አራተኛ ሆነው ተከታትለዋል። የኮከብ ጎል አግቢነቱን የሌስተር ሲቲ ጃሚ ቫርዲና የቶተንሃሙ ሩማሎ ሉካኮ በእኩል አስራ አምስት ጎል ይመራሉ። በስቴላ ሊጋ የሶስቱ ሀያላን ማለት የአትሌቲኮ ማድሪድ የባርሴሎናና የሪያል ማድሪድ ግስጋሴ ጠንከር ብሎ ቀጥሏል። በዚህም ሳምንት ሶስቱም ተጋጣሚዎቻቸውን በሰፊ የግብ ልዩነት አሸንፈዋል። ባርሴሎና ትናንት ምሽት አትሌቲኮ ቢልባውን በግማሽ ደርዘን ስድስት ለባዶ አስተናግሮ አሸንፎታል። በፍጹም ቅጣት ውስጥ አንድ ያገባው ሊዮኔል ሜሲ በጉዳት አቋርጦ ወጥቷል። ሰዋሬ ሶስት ኔይማርና ጓደኛው ሬቲች ሁለት አግብተዋል። ሪያል ማድሪድ ስፖርቲንግ ሂዮን እና አምስት ለአንድ በረታበት ጨዋታ ክርስቲያኖ ሮናልዶ እና ካሪም ቤንዜማ እያንዳንዳቸው ሁለት ሁለት ሲያገቡ ጋሬዝ ቤል አንድ አክሎበታል። በዘረጋ ሰብጠረዝም አትሌቲኮ ማድሪድ በአርባ ሰባት ነጥብ መሪነቱን አልለቀቀም። ባርሴሎና አንድ ቀሪ ጨዋታ እያለው በአርባ አምስት ነጥብ ሁለተኛ ነው። ሪያል ማድሪድም በአርባ ሶስት ሶስተኛ ሲሆን ሉዊ ሱዋሬዝ ከባርሴሎና በአስራ ስምንት ጎል ኮከብ ጎል አግቢነቱን ለብቻው መምራት ጀምረዋል። ይኸው ነው በኔ በኩል ያለው። ሰለሞን አመሰግናለሁ። እኔም አመሰግናለሁ። ገዛኝ ጽሁን መስቀል ነበር ከአዲስ አበባ። በዚሁ እናበቃለን። ሳምንት በተመሳሳይ ዝግጅት እስከምንገናኝ ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩኝ።